ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በጣም የቆየ በኃይለሥላሴ ጊዜ የተጀመረ አንድ ተረቃለሁ ነው። የጉልቻ መለዋወጥ ወጥ አያጣፍጥም የሚል ግለሰቦችን ከግለሰቦች መቀያየር ለሕዝብ የሚሰጠው ትርጉም የለም። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው የተሰሙት። በፌዴራሉ መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚደንት አቶ ሙክታር ከድር ከያዙት የፓርቲ አባልነት የተነሱትን ጨምሮ በኦሮሚያ ሹምሽር ዙሪያ የተጠናቀረ የትንታኔ ዘገባ በእለቱ አብይ ርዕስ ይዘናል። ባለፈው አስርተ ዓመታት የታየው የአልቃይዳ የአሸባሪዎች መረብና በአውሮፓ ካሉት እስላማዊ ጽንፈኛ ቡድን አይሲስ የአሸባሪዎች ህዋስ ጋር ቀጥተኛ የሆነ ግንኙነት አለ ሲል አንድ አዲስ ዘገባ አስታወቀ። በመጽሔቱ የትንታኔ ክፍለ ጊዜ የዚህንም ዝርዝር እንመለከታለን። ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ይዘንላችኋል። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የዛሬ ረቡዕ መስከረም 11 2009 ዓ.ም አስተናጋጆቻችሁ ቆንጅ ይታይና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ከርቲስ ባይነም ጋር እስከ አራት ሰዓት አብርናችሁ እናመሻለን። በቅድሚያም የሳቱን የዓለም ዜና ሶማሊያ ዋና ከተማ ሞቃዲሾ ውስጥ ፍንዳታ ደርሶ አንድ የታወቁ የደህንነት አባል መግደሉን የሀገሪቱ ባለስልጣናትና እማኞች ገለጡ። አህመድ አሊ ኦማር ሱዲ የሚባሉት እኚሁ የጸጥታ ሰው ሞቃዲሾ መሀል ከተማዋ ላይ ዛሬ ከቀትር በኋላ በደረሰ ፍንዳታ እንደተገደሉ ነው የተነገረው። የሶማሊያ ሀገር አስተዳደር ሚኒስቴር ቃል አቀባይ ሞአሊም ሹክሪ ሲናገሩ ሟቹ ወደ ስራቸው ለመሄድ መኪናቸውን አንድ ቤንዚን ማደያ አጠገብ እንዳቆሙ ፍንዳታው ደርሶ ገሏቸዋል ሲሉ አመልክተዋል። ሌሎች ሶስት ሰዎች ደግሞ በዚሁ ፍንዳታ ቆስለዋል ተብሏል። ኦመር በሶማሊያ የጸጥታና የስለላ ቢሮ ውስጥ ከፍተኛ ቦታ እንደነበራቸው ነው ባለስልጣኑ ያመለከቱት። በሶማሊያ መንግስት የጸጥታ ኃይሎችና በአፍሪካ ህብረት የደህንነት አካላት መካከል አገናኝ መኮንን እንደነበሩና በሚቀጥለው ወር በሚ በሀገሪቱ በሚካሄዱት ምርጫዎች የጸጥታ ጥበቃውን ኃላፊነት ይዘው እንደነበረ የመንግስቱ ቃል አቀባይ ጨምረው ገልጸዋል። በሌላ የሶማሊያ ዜና የሶማሊያ መንግስት ከኬንያ ጋር ባለው ከባህር ጉዳይ ጋር የተያያዘ ክስ አስመልክቶ በዓለም አቀፍ ፍርድ ቤት መቅረቡን በመደገፍ በመቶዎች የሚቆጠሩ ሶማሌ ተወላጆች ሞቃዲሾ ላይ ተሰልፈዋል። ባልደረባችን ሙሐመድ ላል ያቀናበረውን ዘገባ ዝርዝር አዳነች ፍሳ ይዛ አቅርባለች። የድጋፍ ሰልፉን ያስተባበረው የሞቅዲሾ ከንቲባ ዩሱፍ ሑሴን ጀማል አስተዳደር ሲሆን ሰልፉ የተደረገው ሶማሊያ ከባህር ግዛቷ ቅንጣት ቦታ እንደማትሰጥ ለኬንያ ለማሳየት ነው ብለዋል። ከዓለም አቀፍ ፍርድ ቤቱ የሚሰማው ፍርድ ምን ቢሆን ምን ቅንጣት የውሃ ግዛታችንን ለኬንያ እንደማንሰጥ እናረጋግጣለን ሲሉ ከንቲባው ለተሰላፊዎቹ ንግግር አድርገዋል። የውሃ ግዛታችን ለድርድር አይቀርብም። ካስፈለገም ለመስዋዕትነትና ደማችንን ለማፍሰስ ተዘጋጅተናል ሲሉም አክለዋል። ሰልፈኞቹም ጸረ ኬንያ መፈክሮች አሰምተዋል። የባህር ድንበሮቻችንን እንከላከል የሚሉና ሌሎች ብሔራዊነትን የሚያንጸባርቁ መፈክሮችንም ይዘው ታይተዋል። በሰልፉ ወቅት ሞቃዲሾ ውስጥ ከፍተኛ የጸጥታ ጥበቃ ነበር። በአውሮፓ ሕብረት የሶማሊያ አምባሳደር አሊ ሰይድ ፋቂ ጉዳዩን ለዓለም አቀፍ ችሎት እንዳቀረቡ ሲገልጹ ኬንያ ሀብታችንን ለመዝረፍ ስትል ጉዳዩ ለፍርድ እንዳይቀርብ ስታጓትት ቆይታለች በማለት ለዓለም አቀፍ ፍርድ ቤት እንዳስረዱ ጠቁመዋል። የሶማሊያ ዋና አቃቤ ሕግ አህመድ አሊ ዳሄር ሶማሊያ ከሰባት ዓመታት በፊት ከኬንያ ጋር የፈረመችው ስምምነት በሁለቱ ሀገሮች መካከል ያለውን የባህር ድንበር ጠብ ስለመፍታት ጉዳይ አልነበረም ብለዋል። ዓለም አቀፍ ፍርድ ቤት በሁለቱ ሀገሮች ጠብ ላይ ፍርድ የመስጠት መብት እንደሌለው በሚገልጸው የኬንያ አቋም ላይ ነበር ያተኮር ነው ሲሉም አስገንዝበዋል። የሶማሊያ ፕሬዚደንት ሐሰን ሼክ ሙሐመድ ሀገራቸው ቅንጣት የባህር ግዛቷን ለኬንያ አትሰጥም ሲሉ ባለፈው ሰኞ ተናግረዋል። የኬንያ ጠበቆች ሶማሊያ የድንበር ጠቡን ለመፍታት የተደረገውን ስምምነት ችላ ብላለች በማለት ዓለም አቀፍ ፍርድ ቤት ክሱን እንዲሰርዝ ጠይቀዋል። ሶማሊያ ከኬንያ ጋር ያላት የባህር ድንበር በአዲስ መልክ እንዲቀየስ በመጠየቅ ኬንያን በዓለም አቀፍ ፍርድ ቤት ፊት ከሳለች። በህንድ ውቅያኖስ አካባቢ ባለው ድንበር የሚገኘውን የጋዝና የእንዳይዜት ክምችት ያለበትን የራሴ ግዛት ኬንያ የኔ ነው እያለች ነው ስትል ሶማሊያ ስታማረር ቆይታለች። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ፕሬዚደንታች ፕሬዝደንትነታቸው ትናንት በተባበሩት መንግስታት አመታዊ የመሪዎች ጉባኤ ላይ የመጨረሻቸው የሆነውን ንግግር ያሰሙት ፕሬዝደንት ባራክ ኦባማ በመተባበር አስፈላጊነት ላይ ጫና ሰጥተው ተናግረዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲያደርጉም ቃል አስገብተዋል። በመጽሔት ክፍለ ጊዜ ዘገባ እናክልበታለን። ሱሪያ ውስጥ የተኩስ አቁም ስምምነት ከተደረገ በሀገሪቱ ዋና ዋና ግዛቶች ላይ የጦር አውሮፕላኖች ማንጃ አበባቸው መቆም አለበት ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ስለሆነም አሉ ኬሪ ሂደቱን ተአማኒ ለማድረግ ከተፈለገ ለሰብአዊ እርዳታዎች አቅርቦት ምቹ ሁኔታ እንዲፈጠር የጦር አውሮፕላኖች በወሳኝ ክልሎች አየር ላይ መብረር አይኖርባቸውም ነው ያሉት። ኬሪ በዚሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግራቸው እንዲያ ከተደረገ አሁን ያለውን የተኩስ አቁም ውል ቋጠሮ ሂደት ዋስትና ይሰጠዋል ነው ያሉት። ማዕቀቡ በተጨማሪም ሶሪያ ውስጥ ከዚህ ቀደም በኑስራ ላይ ጥቃት አካሄዳለሁ በሚል ሰበብ በሲቪሎች ላይ መላልሳ ያደረገችውን እንዳትደግም መፍትሄ ይሆናል ሲሉም ኬሪ አስገንዝበዋል። ሁለቱ ማለትም ኑስራና ራሱን እስላማዊ መንግስት ነኝ ብሎ የሚለው ነውጠኛ ቡድን ከሰላም ስምምነቱ የተገለሉ ሽብርተኞች መሆናቸው ይታወቃል። በሌላ ዜና ለሶሪያ የታቀደውን የተባበሩት መንግስታት ድርጅት የሰብአዊ እርዳታ በጫነ ኮንቮይ ላይ በዚህ ሳምንት መግቢያ ገደማ አሌፖ አቅራቢያ በደረሰው ጥቃት እጃቸው እንደሌለበት ያሰሙትን ማስተባበያ የሩሲያ የሩሲያና የሶሪያ ባለስልጣናት ዛሬም እንደቀጠሉ መሆናቸው ተሰምቷል። የአይን ምስክሮችና የአስቸኳይ ጊዜ ሰራተኞች እንደገለጹት ግን በ31 እርዳታ የጫኑ ኮንቮዮች ላይ ከ20 የማያንሱ የሚሳይል ጥቃቶች ለሁለት ሰዓት ጊዜ ተካሂዷል። የአይን ምስክሮቹ ገለጻ የሶሪያው አረብ ቀይ ጨረቃ ባለስልጣን ወንድም የሆኑትን ቃልም እንደሚጨምር የተገለጸው አሊ ባራካት ይባላሉ። የመጀመሪያው ሚሳይል ሲተኮስ መሬት ላይ እንደወደቀ ኦመር ባራካት የተባሉትና የዘጠኝ ልጆች አባት የሆኑ ወንድማቸው ግን እንደ ሞቱ ይናገራሉ። እኒሁ ሰው እንደ ገለጹት ባለፈው ሰኞ ማታ ከ ሀያ በላይ ሚሳይሎች ኡራም አልኩብራ የሚባለው ላይ ተተኩሰዋል። ለቅዳሜው የኒውዮርክና የኒው ጀርዚ ፍንዳታዎች ተጠርጣሪው ግለሰብ ጥቃቱን ለማድረስ የተጠቀምባቸውን መሳሪያዎችና ሌሎች አስፈላጊ ነገሮች የገዛው መኖሪያ ቤቴ ነው ብሎ ካስመዘገበው ስፍራ አምስት መቶ ኪሎ ሜትር ርቀት ላይ ከሚገኘው ኢቤይ መሆኑን የፌዴራል መርማሪዎች አስታወቁ። በ28 አመቱ ተጠርጣሪ አህመድ ካን ራማኒ ላይ ተደራራቢ ክሶች የመሰረቱበት ሲሆን አብዛኞቹም በእድሜ ክስ ስርዓትና በአለም በቃኝ የሚያስገቡት መሆናቸው ተመልክቷል። ራማኒ በፖሊሶች ቁጥጥር ስር የዋለው ሰኞ ልጣ ከደህንነት ኃይሎች ጋር የተኩስ ልውውጥ ካደረገ በኋላ መሆኑም የሚታወቅ ነው። ቤልጅየም ብራሰልስ ላይ የሽብርተኞች ጥቃት የደረሰበት ስድስተኛ ወር ታስበዋል። ከጥቃቱ በሕይወት የተረፉ ትውስታቸውን እየተናገሩ ነው። በብራሰልስ የአውሮፕላን ማረፊያና የባቡር ጣቢያ ከስድስት ወራት በፊት ከደረሰው የሽብርተኞች ጥቃት የተረፈችው ፖሊን ግሬስቶን እኔና ቤተሰቤ እስካሁን ደህናነን ብላለች። በመጀመሪያዎቹ ጥቂት ቀናት የሁኔታዎቹን እውነትነት ማመን አስቸግሮኝ ነበር ያለችው ፖሊን ደንዝዤም፣ ብዙ ነገሮችን አላስታውስም፣ ምንም ነገር ላይ ትኩረት ለማድረግም አቅቶኝ ነበር ብላለች። የልጃቸውን ሕይወት ለማትረፍ እየተፍጨረጨረች ሜዳ ላይ ተዘርሮ የነበረው የራሷ የ ፖሊንና የባለቤቷ ምስል ፊቷ ላይ ድቅን ማለቱንም እስከ ዛሬ ታስታውሰዋለች። በቤልጅጉ ጥቃት የ ሰላሳ ሁለት ሰዎች ህይወት መጥፋቱ ከ ሶስት መቶ ሰዎች በላይ መቁሰላቸው ይታወቃል። አንድ ሰው እስከ ዛሬ ድረስ ሐኪም ቤት እንደተኛ ነው። በመጨረሻም የመጤዎች ጥላቻና የቀኝ ክንፍ አክራሪነት የቀድሞዋን ኮሚኒስት ሀገር የምስራቅ ጀርመንን ሰላም እየተፈታተነ በመሆኑ በዚያች ሀገር ውስጥ የንግድ እንቅስቃሴ ለማካሄድ ስጋት መኖሩን አንድ የጀርመን መንግስት ዘገባ አስጠነቀቀ። የሲቪሉ ማህበረሰብም ፈልሰው በመጡ ሰዎች ላይ በሚወሰደው እርምጃ ላይ ጠንካራ አቋም እንዲይዙ ጥሪ አቅርቧል። ዘገባውን በርሊን ውስጥ ይፋ ያደረገው የምስራቅ ጀርመን ጉዳዮች ኮሚሽነር ኢሪስ ጌልኪ ሲናገሩ ምስራቅ ጀርመን ውስጥ ሰላምን ለማስፈን የመንግስትና ማህበረሰቡ ወሳኝ እርምጃዎች አስፈላጊ ናቸው ብለዋል። ምስራቅ ጀርመን ውስጥ በአክራሪዎችና በመጤ ጠሎች የተነሳሱ ጥቃቶች በተደጋጋሚ መድረሳቸውን ያመላከቱት ኮሚሽነሩ ይህ ሁኔታ ከቀጠለ ለጀርመን ምስራቃዊ ክፍል አደጋ ነው ብለዋል። አድማጮች ለዜና የተመደቡ ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርስ በፌዴራል መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር ከያዙት የፓርቲ አባልነት ተነሱ። እስካሁን በነበረው የኢህአዴግ ልምድ ከተሄደም ከፌዴራል እና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ ተብሏል። ከስልጣን ተነሱ የተባሉት ቀድሞውንም በሕዝብ አልተመረጡም ያሉት ደግሞ የተቃዋሚ ፓርቲ ፓርቲ አመራር የምንፈልገው የግለሰቦችን መለዋወጥ አይደለም ይላሉ። እስክንድር ፌው ተከታዩን አጠናቅረዋል። ይህ በኦሮሚያ ክልል የተቃውሞ እንቅስቃሴ ከተጀመረ ከፍተኛው ሹምሽር ነው። የኦህዴድ ጽፈት ቤት ኃላፊ የነበሩት አቶ ዳባ ደበሌ ከኃላፊነት ዝቅ ሲደረጉ ከፍተኛ ተብሎ ተጠቅሷል። በዚያ መለኪያ ከሄድን አሁን የተነሳው ቢሮ ራሱ ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የግንባሩ አባል የሆነ ድርጅት ሁለቱንም ሊቀመንበሮቹን በስልጣን ዘመን መሀልና በአንድ ጊዜ ሲያሰናብት አይታወቅም። በኦህዴድ ግን ይህ እውን ሆኗል። ድርጅቱ ለአገር ውስጥ የመገናኛ ብዙኃን በላከው አጭር መግለጫ ይህንኑ አረጋግጧል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ ከኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ድርጅቱ የላከው መግለጫ አመልክቷል። ሰሞኑን በተካሄደው የተሃድሶ ስብሰባ ላይ ከኃላፊነት ለመነሳት ለማዕከላዊ ኮሚቴው ጥያቄ ማቅረባቸውን የጠቀሰው በምትካቸው አቶ ለማ መገርሳ ሊቀመንበር፣ ዶክተር ወርቅነህ ገበየው ደግሞ ምክትል ሊቀመንበር ሆነው መመረጣቸውንም አስታውቋል። እስካሁን በነበረው የኢህአዴግ አሰራር ከፓርቲ ኃላፊነት የሚነሱ ሰዎች ከፌዴራልና ከክልል ስልጣን መነሳታቸውም የተለመደ ነው። እናም ከኦህዴድ ሊቀመንበርነት የተነሱት አቶ ሙክታር ከኦሮሚያ ክልል ፕሬዝዳንትነትም ሊነሱ ይችላሉ። የኦህዴድ ምክትል ሊቀመንበርና በፌዴራል መንግስቱ ካቢኔ ምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ እንደዚሁም የሲቪል ሰርቪስና የሰው ሀብት ልማት ሚኒስትር የሆኑት ወይዘሮ አስቴር ማሞም እንደዚሁ በዚህ ኃላፊነት ላይ ቀጥሉ ይችላሉ። በተለይ አቶ ሙክታር ከድር በአጭር ጊዜ ውስጥ ለከፍተኛ ስልጣን የበቁና በኢህአዴግ አመራሮች ዘንድም ተቀባይነት እንዳላቸው የሚነገርላቸው ናቸው። በፌዴራል መንግስቱ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንዲሁም የሲቪል ሰርቪስ ሚኒስትር ሆነው አገልግለዋል። ተመልሰው ወደ ክልል የተላኩት የቀድሞው የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዚዳንት አቶ አለማየሁ አቶምሳ ከዚህ ዓለም በሞት መለየታቸውን ተከትሎ ነው። በኦሮሚያ ክልል የተነሳው የተቃውሞ እንቅስቃሴም ከእርሳቸው የፕሬዝዳንትነት ዘመን ጋር ተገጣጥሟል። ከኦህዴድና ከክልሉ ባለስልጣናት ተጨማሪ መረጃና ቃለ ምልልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ግን በጉዳዩ ላይ አስተያየት ሰጥቷል። የግለሰቦች መለዋወጥ ሲሉ ነው የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ እርምጃውን የገለጹት። ለእንደዚህ አይነት ጉዳይ የኢትዮጵያ ህዝብ በጣም የቆየ በኃይለስላሴ ጊዜ የተጀመረ አንድ ተረት አለው፣ የጉልቻ መለዋወጥ ወጥ አያጣፍጥም የሚል ግለሰቦችን ከግለሰቦች መቀያየር ለህዝብ የሚሰጠው ትርጉም የለም። ለህዝብ የሚሰጠው ትርጉም ቢኖር የስርዓት ለውጥ ነው። የእኛ ፓርቲም እንደ ፓርቲ ህዝባችንም እንደ ህዝብ የሚፈልገው የግለሰቦች ቦታ መለዋወጥ ሳይሆን የስርዓት ለውጥ ነው። እዚህ ላይ አቶ ጥሩነ፣ እስቲ ፖለቲካዊ እንድምታውን እንመልከት። አቶ ሙክታር ከድር በኢትዮጵያ ፌዴራል መንግስት ውስጥ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ የሲቪል ሰርቪስ ሚኒስትር የነበሩ ከፍተኛ ስልጣን ላይ የነበሩ በኋላም የቀድሞውን የኦሮሚያ ፕሬዚዳንት የአቶ አለማየሁ አቶምሳን መሞት ተከትሎ ኦሮሚያን በፕሬዚዳንትነት እንዲያስተዳድሩ የተሾሙ ናቸው እና አሁን ከዚህኛውም ኃላፊነታቸው ተነስተዋል ወይዘሮ አስቴር ማሞም እንደዚሁ የአቶ ሙክታርን ቦታ ቀደም ሲል አቶ ሙክታር ይዘውት የነበረውን ቦታ ተክተው ሲሰሩ የቆዩ በምክትል ጠቅላይ ሚኒስትር ማድረግ የመልካም አስተዳደር ክላስተር አስተባባሪ ና የሲቪል ሰርቪስ ሚኒስትር የሆኑ ከፍተኛ ባለስልጣን ናቸው እና ምንድን ነው ፖለቲካዊ እንድምታው ለምን ይህ ተደረገ ብለው ያስባሉ እርስዎ እንደዚህ አይነት የሹም ሽር መሾም መሻር መሾም መሻር የመሳሰሉት ነገሮች አንድምታቸው ፓርቲው እየከሰረ ወይም እየዘቀጠ መምጣቱን ነው የሚያመለክተው። ህዝባዊ ጥያቄዎች እያየሉ መምጣታቸው፣ ህዝባዊ ግፊት፣ ህዝባዊ እንቅስቃሴዎች እያየሉ መምጣታቸውን ነው የሚያመለክተው። ተገዢዎች ወይም ህዝቡ እንደ ቀድሞ መገዛት አለመፈለጉ ብቻ ሳይሆን ገዥዎች እራሳቸው እንደ ቀድሞ ህዝቡ መግዛት አለመቻላቸውን ነው የሚያመለክተውና እዚህ ላይ ግን ሌላ ጥያቄ ላንሳ። እንግዲህ በኢህአዴግ አሰራር እስካሁን እንዳየ ነው ሰዎች ከፌዴራል መንግስትም ሆነ ከክልል ኃላፊነታቸው ከመነሳታቸው በፊት መጀመሪያ ከፓርቲ ስልጣን ነው እንዲለቁ የሚደረገው። እንድምታው ይሄ ነው። እነኚህ ሁለት ሰዎች በዚህ መንገድ ከፓርቲ ስልጣን ከለቀቁ በኋላ የፌዴራል ወይም የክልል መንግስት ኃላፊነታቸውን ይዘው ላይቀጥሉ የሚችሉበት እድል ሰፊ ነው እና እርስዎ ህዝባዊ ቁጣ እያየለም በመምጣቱ የሚል አገላለጽ ተጠቅመዋል። በእርስዎ እምነት የኦሮሚያ ህዝብ የማይፈልጋቸው ተነስተው ህዝቡ የሚፈልጋቸው በንጽጽር ማለት ነው ወደ ስልጣን መጡ የሚል ነው አስተያየቶት። እሱን ግልጽ እንዲያደርጉልኝ ነው። በግለሰብነታቸው የተሾሙትንም ሆነ የወረዱትን ህዝብ የመረጣቸው አይደሉም። ስለዚህ ህዝብ የሚፈልጋቸው አይደሉም። ነገር ግን በዚህ አይነት ሁኔታ ትንሽ እፎይታ ያስገኝላቸው እንደሆነ ወይም ማስተንፈሻ መንገድ መፈለጋቸው አይነት ነገር ኦህዴድ ማለት እኛ እንደምንረዳው ከሆነ የኦሮሞ ህዝብን ወክለው በኢህአዴግ ውስጥ ያሉ ሳይሆን የህወሓትን አላማ ለማስፈጸም በኦሮሚያ ውስጥ የተወከለ ድርጅት አድርገን ነው የምንመለከተው። በቅርቡ ስብሰባ ያካሄደው የኢህአዴግ ምክር ቤት በዚህ አመት መጀመሪያ የሚተገበሩ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። እንደዚህ አይነት እርምጃዎች በሌሎችም ክልሎች ሊቀጥሉ እንደሚችሉ የተቃዋሚ ፓርቲዎች ይገምታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዩናይትድ ስቴትስ ፕሬዝደንትነታቸው ትናንት በተባበሩት መንግስታት አመታዊ የመሪዎች ጉባኤ ላይ የመጨረሻ የሆነው የመጨረሻቸው የሆነውን ንግግር ያሰሙት ባራክ ኦባማ በትብብር አስፈላጊነት ላይ አጽንዖት አድርገዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋቸዋል። ማርግሬት በሽር ከኒውዮርክ ያደረሰችንን ዘገባ ሶሎሞን ክፍሌ ያቀርባል። ፕሬዚደንት ባራክ ኦባማ እና ባለቤታቸው ሚሼል ኦባማ ወደ ጉባኤው አዳራሽ ሲገቡ የዓለም መሪዎች ደማቅ አቀባበል አድርገውላቸዋል። ፕሬዚደንቱ ፖዲየሙ ላይ ከወጡ በኋላ በስፋት የተናገሩት ግን ዓለማችን የሚገጥሟትን ፈተናዎች ለማስወገድ የሁሉም ትብብር አስፈላጊ በመሆኑ ላይ ነው። በአሁኑ ወቅት ለሁላችን የሚቀረበ አንድ አማራጭ አለ ብዬ ያምናለሁ በተሻለ ትብብርና የአንድነት መንፈስ ወደፊት መራመድ ወይም ወደ ቀድሞ በዘር በጎሳና በሃይማኖት ወደ ተከፋፈለና በመጨረሻም ወደ ግጭት የሚያምር ዓለም ማፈግፈግ አማራጫችን ሊሆን ይችላል። ዛሬ ዓለማችንን የገጠማት አንዱ ከባድ ፈተና የስደተኞች ቀውስ ነው። ፕሬዝደንት ኦባማ የመሪዎቹን ጉባኤ በሊቀመንበርነት በመምራት ስደተኞቹን ለመርዳትና በዓለም ዙሪያ ለማስፈር የሚያስችል አዲስ ቃል ኪዳን ማስገባት ችለዋል። ዛሬ እዚህ የተሰበሰብንበት ምክንያቱ በአሁኑ ወቅት በዓለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው። ከዳርፉር የተፈናቀሉ ቤተሰቦች ቻድ ውስጥ አሉ። ፍልስጤማውያን በሊባኖስ የአፍጋን ስደተኞች ፓኪስታን ውስጥ ይገኛሉ። የኮሎምቢያ ስደተኞች ኢኳዶር ውስጥ በአስርታት ለሚቆጠሩ ዓመታት እየተሰቃዩ ነው። በዚያ ያሉ ስደተኞች በራሽን የሚሰጣቸውን ምግብ እየበሉ አንድ ቀን የራሳቸው ቤት እንደሚኖራቸው በማለም ነው የሚኖሩት። በኒውዮርኩ የዓለም መሪዎች ጠቅላላ ጉባኤ ላይ የብሪታንያዋ አዲስ ጠቅላይ ሚኒስትር ቴሬሳ ሜይም የመጀመሪያቸው የሆነውን ንግግር አሰምተዋል። የተሻለ ህይወት ፍለጋ ወደ ሌላ ሀገር በመፍለስ ፍላጎት ላይ ምንም ስህተት እንደሌለ ግልጽ ልንሆን ይገባል። ቁጥጥር የሚደረግበት ህጋዊና ያለ ችግር የሚፈጸም ፍልሰት ለየሀገሮቻችን ምጣኔ ሀብት እድገትም አስተዋጽኦ ይኖረዋል። በዚያ አንጻር ግን ሀገሮችም ድንበሮቻቸውን የመቆጣጠር አቅሙ ሊኖራቸው ይገባል። ቱርክ በአሁኑ ወቅት ሁለት ሚሊዮን 500 ሺህ የሶሪያ ስደተኞችን ታስተናግዳለች። የሀገሪቱ ፕሬዝደንት ኤርዶጋን በአስተርጓሚ አማካይነት እንዳስረዱት ግን ባለፉት ስድስት ዓመታት ከዓለም አቀፉ ማኅበረሰብ ያገኙት እርዳታ 525 ሚሊዮን ዶላር ብቻ ነው። ያም ሆኖ ቱርክ መርዳቷን ትቀጥላለች ብለዋል የምዕራቡ ዓለም ወይም ቀሪው ዓለም ላይ አድርገው ይችል ይሆናል። እኛ ግን ሰብአዊ ፍጡራን በመሆናችን ምክንያት እናም ይህን መሰሉ ግፍ በሕዝቦች ላይ እየደረሰ ዝም ማለት ስለማንችል እንዲገቡ መፍቀዳችን ይቀጥላል። አምባገነኖችንና ጭቆናን ለሚሸሹ በራችንን ክፍት እናደርጋለን። ይበንድ እንዳለ የዓለሙ ድርጅት ዋና ጸሐፊ ባንኪሙን የሶርያውን ፕሬዝደንት ባሻር አልአሳድንና ግጭቶቹን ያባብሳሉ ያሏቸውን ወገኖች ኮንነዋል። በርካታ የተለያዩ ቡድኖች ብዙ ንጹሐን ሶርያውያንን ገድለዋል። ከሁሉ በላይ ሕይወት ያጠፋው ግን የሶርያ መንግስት ነው። ተወዳዳሪ የለውም። አሁንም በቤቶች ላይ ቦምብ ያዘንባል፣ በሺዎች የሚቆጠሩትንም አስሮ ያሰቃያል። የዓለም መሪዎች በየስብሰባው ጣልቃ ምሳላይና በእረፍት ሰዓት እየተገናኙም ኦፊሴላዊ ባልሆነ መንገድ ሐሳብ ይለዋወጣሉ። ወደ ሦስተኛው የመጽሔት ትንታኔ ርእስ እንሻገር። ባለፉት አስርተ ዓመታት የታየው የአልቃይዳ የአሸባሪዎች መረብና በአውሮፓ ካሉት እስላማዊ ጽንፈኛ ቡድን አይሲስ የአሸባሪዎች ህዋሳት ጋር ቀጥተኛ የሆነ ግንኙነት እንዳለ አንድ አዲስ ዘገባ ገለጠ። አውሮፓ ያሉት ህዋሳት ከቅርብ ወራት ወዲህ ተከታታይ ጥቃቶችን ሲያካሂዱ ቆይተዋል። ሄንሪ ጃክሰን ሶሳይቲ የተባለ ለንደን ውስጥ የሚገኝ የተንታኞች ቡድን በአሸባሪዎች ሊመለመሉ በሚችሉ ሰዎች ላይ የተሻለ ቁጥጥር እንዲኖር ጥሪ ያደርጋል። የአሜሪካ ድምፅ ራዲዮ ዘጋቢ ሄንሪ ሬጅዌል ያጠናቀረውን ዘገባ አዳነች ፍሳሀዬ ይዛቀርባለች። አፍጋኒስታን በሁለት ሺዎቹ የመጀመሪያ ዓመታት ላይ በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች በተወረረችበት አካባቢ ቡድኑ አውሮፓ ውስጥ ከአልቃይዳ ጋር የተሳሰሩ የሽብር ቡድኖችን አጥንቷል። ጥናቱን ያካሄዱት ሰዎች እንደሚሉት ታዲያ በተደጋጋሚ የሚታዩት የተወሰኑ ስሞች ነበሩ። አልቃይዳ ውስጥ በነበራቸው እንቅስቃሴ ምክንያት ተፈርዶባቸው የነበሩ ግለሰቦች በፓሪስና በብራስልስ በተፈጸሙ ጥቃቶች ውስጥ እንዲሳተፉ የመለመሉና ያሰለጠኑ ናቸው። እነዚህ ግለሰቦች ባለፈው ዓመት ህዳር ወር ላይ በፓሪስ የተካሄደውን ጥቃት ያቀነባበረው አብደል ሐሚድ አባኡዱና ባለፈው መጋቢት ወር በብራሰልስ አይሮፕላን ማረፊያ ላይ የአጥፍቶ መጥፋት ጥቃት የፈጸመው ናጅም ለአክራዎ እንደሚገኙባቸው ስቶን ጠቅሰዋል። በፊት ከአልቃይዳ እንቅስቃሴ ጋር በተያያዘ ጥፋተኛ ሆነው ከተገኙት በርካታ ግለሰቦች ጋር ግንኙነት ነበራቸው። ለብዙ ግለሰቦች እንደ አባት ከነበሩት ከሼህ ኻሊድ ዘርካኒ ጋርም ግንኙነት ነበራቸው። የቀድሞዎቹ የአልቃይዳ መረብ አባላት ባለፈው አስርተ ዓመት በአፍጋኒስታን ለመዋጋት ሄደዋል። የሶሪያ እርስ በርስ ጦርነት የጅሃዳውያን ተዋጊዎችን ባሰባሰበበት ወቅት የሽብር እውቀታቸውን አውሮፓ ውስጥ ላሉት እንጭጭ ሕዋሶች ማስተላለፋቸውን ስቶን ጠቁመዋል። ቦምብ እንዴት እንደሚሰራ ወይም ደግሞ መረብ እንዴት እንደሚዘረጋ ያላቸውን እውቀት ያካፍሏቸዋል። ግጭት ቀጠና ድረስ ሄደው እንዴት መሰልጠን እንደሚችሉ እንዴት የውጊያ ተመክሮ እንደሚያገኙ ያስተምሯቸዋል። በግጭት ቀጠናዎችም ላይ በራሳቸው ሐሳብ ራሳቸውን ችለው ጥቃት ለመፈጸም የሚችሉበትን መንገድ ያስተምሯቸዋል። ዘገባውን ያወጡት ሰዎች የውጊያ ተመክሮ ቁልፍ ነገር እንደሆነ አውሮፓ ውስጥ ከባድ ጉዳት በማድረስ የሚታወቁት እስላማዊ መንግሥት ነኝ ከሚለው ቡድን ከሶሪያ የጦር ግንባር የተመለሱ ናቸው። ሆኖም ብዙውን ጊዜ እንደማይታወቁ ስቶን ገልጸዋል። እነዚህ ግለሰቦች ብዙውን ጊዜ ከባለሥልጣኖች ጋር ተገናኝተው አያውቁም። በሁለቱ መረቦች መካከል ቀጥተኛ ግንኙነት ቢኖርም እነዚህ ግለሰቦች በነባር አሸባሪዎቹ የተመለመሉት ተራ ወንጀል በነበራቸው ሬኮርድ መሠረት ነው። ዘገባውን ያወጡት ሰዎች የሁለቱ የሽብር ቡድኖች ግንኙነት መኖር እስር ቤት ውስጥ ሰዎችን የመመልመሉን ተግባር ለመቋቋም የሚደረገውን ጥረት ማሻሻል ያስፈልጋል። በእስር ያሉ ሰዎች ወደ አሸባሪነት ተግባር እንዳይሳቡ ለመከላከል የሚያስችል የተሻለ መንገድ እንዲኖርም ያስፈልጋል። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛለን። የዘገባዎቹን ክፍለ ጊዜ ያጠናቀናል። አሁን በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ከናንተ ካገኘናቸው አስተያየቶች ጥቂቱ እናሰማ። ጣና ስትልኝ መቸም ጆሮ ለባለቤቱ ባዳ ነው እንደሚባለው የመንግስት ቃል አቀባዩ እኛ የውጭ ጫና ያለበት ዴሞክራሲ አናስተናግድም ይላል። በጣም ይገርም ነገር ነው። እንዳውም እስከ ዛሬ ድረስ ይታሙበት የነበረው እሱ ጉዳይ ነው። ከውጭ ተጫነ ለዲፕሎማሲ ፍጆታ ካልሆነ በስተቀር ኢትዮጵያ ውስጥ ያለው የዲሞክራሲ ተቋም አጠያቂና እንዲያውም እንደሌለ የሚያስቆጥር ነው። የተባሉ ሲታሙ ሲነገርባቸው አሰሙም እንደ ሰውየው መስክረውልናል። ፕሬዝዳንት ኦባማ አሜሪካ መስክረውልናል ሲሉ እንዳልቆዩ ሁሉ አሁን የውጭ ጫና እናስተናግድም ሲሉ በጣም የሚገርም ነገር ነው። ጠናስሊም ሰሞኑን ሁለት ምሁራኖች ጋብዛችሁ ከመቀሌ አቶ ገብረመድህንን እና ከአዲስ አበባ ደግሞ የስነጻት ትምህርት ቤት መምህር የሆኑትን አቶ አበባውን ያነጋግራችሁትን አዳምጫለሁ። በእውነቱ በጣም ደስ የሚል ነው። መንግስት በእውነት ጆሮውን ከፍቶ ሰምቶ እንደዚህ አይነት በጣም የተቀደሰና መልካም ሀሳብ ተቀብሎ ለዚች ሀገር የፈጠነና መልካም የሆነውን እንደዚህ አይነት አስተሳሰብን ከተለያዩ ምሁራኖች ተቀብሎ እችን ሀገር አሁን ካለችበት ውጥንቅጥ አውጥቶ ወደ ጥሩ መንገድ እንዲመራት እኔ በዚህ አጋጣሚ ጠይቃለሁ። እና ቢዎች በእውነት እንደዚህ አይነት በሰል ያሉ ሰዎችን እና እውቀቱ ያላቸውን ሰዎች ስለጋበዛችሁ በጣም ነው የማመሰግናችሁ። ሰላም ቢዎች አስል ይባላል ነው። ዋሽንግተን ዲሲ ነው የምደውለው። ጽዮን ግርማ አርብ ዕለት በጎንደር የገበያ ቃጠለው ላይ ስታነጋግረው የዛ ቃል አቀባዩ እኛ አጠፋን እያለ ነው፣ ሰው ደግሞ እቃችን እንዳናወጣ በመሳሪያ ይዘውብን ወድሞ እስኪያልቅ ድረስ እየጠበቁ ነው እያሉ ነው እና ለምን ሰዎቹ ኢንተርቪው ያደረጉትን አታስቢውም? አንዳንድ ጊዜ እኮ እናንተ ከምትጋፈጧቸው ባለጉዳያቸው ንብረት የተቃጠለባቸው ሰዎች ተቃጠለብን፣ እንዳናወጣ መሳሪያ ይዘውብን ቆሙ ሲባል ከዛ በላይ ማስረጃ የለም እና ተከታታይ ጥያቄ በጣም ጥሩ ነው። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አድማጮች የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሀያ ስምንት ያመለክታል። ከርዕሰ ወሬዎቹ አስቀድሞ ጥቂት ደቂቃዎች አሉ። እዚህ ግድም ታዲያ እንደወትረው ሁሉ አንድ ሙዚቃን ጋብዝ። ቆንጅት እንዴ! ተቃውሚ ያውቃለሁ። አሁን ነገር እንዲያውም ይሄ ዘፈን ከዚህ ቀደም አንድ በረጠው እርግጠኛ አይደለም። እስቲ ካጫወትን በኋላ እንነጋገራለን። አንተ ኮ ሚስጥር ታወጣለህ። የብዙዎቻችን ምርጫ ነው። ለሁሉም አይከፋም። በጣም ይወ የሰማይ መሬቱ የባህር ስፋቱ ቆንጂት፣ ድንገት ማይክ ተከፈተ። ስወድሽ የሚካኤል በላይነህ ተወዳጅ ዜማ ነው። ቅርም ዜማ ነው። ግጥሙ ደግሞ ታሪክ አለው አይደለ? ታሪክ ያለው ይመስለኛል። እንስ ማለት የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ have dying, and it with the gray the like

የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ እንደ ርግቱ ዐይኖችሽን በዐይኔ ተዳክም እያየው ወድሽ ስወድሽ ወድ እኔ ወድሻለሁ እንደ ማታ ጀንበ የዓለም ቋንቋይ በቃ ቢወራ ነገር ስወድ ሽ፣ ግሩም የሚካኤል በላይነህ ተወዳጅ ዜማ ቆንጅት ጠቀስ አድርገሻል። ስወድሽ የአንድ ታዋቂ ሰዓሊና ገጣሚ ለዘፈን ተብሎ ያልተገጠመ ነገር ግን ጥሩ አድርጎ ሚካኤል ተጫወተው ግጥም ነው፣ የገብረ ክርስቶስ ደስታ ትክክል ግጥም ነው። የሚገርም ከአርትስ ባይነምን በጣም ደስ ብሎት እያዳመጠ ነው ይሄንን ዜማ የስርጭት መሀንዲሳችን ሁሉ የሚገባው ሙዚቃ አለም አቀፍ ቋንቋ ነው የሚባለው ሰራ። እናመሰግናለን ስለ ምርጫ እንጂ ትኔ የማመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው ቅንብር ነው የምንወስዳችሁ አሜሪካና ህዝቧ አሜሪካና ህዝቧ ለምሽቱ ያጠናቀረው ወይም የያዘው ቅንብር የጥቁር አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር በሳምንቱ መጨረሻ ተመርቆ እንደሚከፈት ያስታውሳል። ፕሬዚዳንት ጆርጅ ቡሽ በዩናይትድ ስቴትስ ምክር ቤት በወጣ ህግ ናሽናል ሞል ተብሎ በሚጠራ ስፍራ የሚመረቀው ይህ አዲስ ቤተ መዘክር የታላቁን የስሚትሶኒያን ቤተ መዘክሮችም አካል የሚሆን ነው። የአሜሪካ ድምፁ አራሽ አራብ ሳዲ ከወዲሁ ጎራ ብሎ ተመልክቶ ያጠናቅረውን ዘገባ ቆንጅታየ ለአሜሪካና ህዝባ ዝግጅቷ እንዲህ አቀናብረዋለች። የሚያስፈልገን ያለፈውን ታሪካችንን መለስ ብለን ተመልክተን አሁን ያለንበትን በደንብ እንድንረዳ የሚያስችለን ቤተ መዘክር ነው። የቤተ መዘክሩ ኃላፊ ሎሪ ባንችን ድምፅ ነው የሰማ ነው። የእውቁ የስሚትሶኒያን ቤተመዘክር መዘክር አካል የሆነው የአፍሪካውያን አሜሪካውያን ታሪክና ባህል ብሔራዊ ቤተመዘክርም መዘክርም ዓላማ እሳቸው ያሉት ነው። ማንም ሆንክማን ይህ ታሪክህ ነው ስለ ቤተሰብህ ቤተሰብህ ስላደረገው ትግል ወይም ዜግነት የሚነግርህ ታሪክህ ነው። እስካሁን ያለውን የአሜሪካ ታሪክ ጥራዝ የሚቀያይር አብዮታዊ ክንዋኔ ነው። ለሲቪል መብቶች ከበሬታ ተሟጋች ጄሲ ጃክሰንን ድምፅ ነው የሰማ ነው። ታሪኩ በእርግጥም የሚጀምረው አፍሪካውያንን በባርነት ወደ አሜሪካ በረጅምና ስቃይ በበዛበት ጉዞ ሲያግዝ በነበረው ዓለም አቀፍ የባሪያ ንግድ ታሪክ ነው። እንደገና ጄሲ ጃክሰን፣ ይህችን ሀገር የገነባን እኛ ነን። ለ246 ዓመታት በባርነት ተይዘን ነው የኖር ነው። ማለትም በነጻነት ከኖርንበት በባርነት የተገዛንበት ዘመን ይረዝማል። እንደ አውሮፓውያን አቆጣጠር በ1800ዎቹ የመጀመሪያ ዓመታት የነበረ ባሮች ይኖሩበት የነበረ ደሳሳ ቤት ካለበት ተጭኖ በአዲሱ ቤተ መዘክር ተቀምጧል። እዚህ መኖር በጣም ከባድ መሆን አለበት። ወደ ደቡብ ካሮላይና ገጠሩ ውስጥ ገባ ብትል ትንኙና ሌላውም አውሬ ለጉድ ነው። ሙቀቱ ኃይለኛ ነው። ይቺን ጎጆ ከዚያ ልናመጣ ስናነሳት ከስሯ እባቦች ብቅ አሉ። ይህ ታዲያ በደቡቡ የዩናይትድ ስቴትስ ግዛቶች ጂም ክሮ ህጎች ተብለው የሚታወቁትና በልዩነት ነገር ግን በእኩልነት መኖር በሚል ሽፋን በተግባር ግን ጥቁሮች በበታችነት ይረገጡ የነበረበትን የቀለም ልዩነት ያስከብሩ የነበሩ ድንጋጌዎችን የሚያስታውሱ ናቸው። ነጭ ከሆንክ ትኬትህን ገዝተህ ባቡር ውስጥ ትገባና ለነጮች በተከለለው ክፍል ወንበርህ ላይ ትቀመጣለህ። ጥቁር ከሆንክ ደግሞ በተለየው የባቡሩ ክፍል ነው የምትቀመጠው። የነጮቹ አካባቢ ታዲያ ከጥቁሮቹ በጣም የተሻለ ነበር። ሪቻርድ ከሬን የስሚትሶኒያን ተቋም ምክትል አስተዳዳሪ ነበሩ ይህን ያሉት። የሺ ዘጠኝ መቶ ስልሳዎቹን የሲቪል መብቶች ትግል ዘመን የሚያንጸባርቁ የተለያዩ ቅርሳቅርሶችና ቁሳቁሶች በአዲሱ ቤተ መዘክር ተቀምጠዋል። ሙሉ በሙሉ ለመዝናኛ ነክ ታሪክ የተከለለ ክፍልም አለ። ለስፖርትም እንዲሁ ጥቁሮች ከነጮች ጋር በስፖርት ውድድር በእኩልነት መካፈል የጀመሩበትን ምዕራፍ የሚዘክር ማለት ነው። የመወዳደሪያው ሜዳ ነጻ ሲሆንና፣ የጨዋታው ሕግ ይፋ ሲደረግ፣ ያኔ ደንቡ ግልጽ፣ ዳኝነቱ ሚዛናዊ ይሆናል። እናም ጎሉ አጠያያቂ አይሆንም። አሁን ያኔ በእርግጥ ከግባችን መድረስ እንችላለን። ይሁን እንጂ የሲቪል መብት ትግል በአፍሪቃ አሜሪካውያን የመብት ጥያቄዎች ትግል ብቻ የተገደበ አይደለም። የስሚትሶኒያን ተቋም አባሉ ጃን ፍራንክሊን አፍሪቃ አሜሪካውያን ለመብታቸው በታገሉበት ወቅት በቀየሷቸው የትግል ዘዴዎች አማካይነት ሌሎች ቡድኖች ለእኩልነት በሚያደርጉት ትግል አግዘዋል። እናም የዚህ ቤተ መዘክር የመጨረሻዎቹ የማስዋቢያ ስራዎች እየተገባደዱ ናቸው። የፊታችን ቅዳሜ መስከረም 14 ለታሪኩ ተስማሚ በሆነ ስርዓት በመጀመሪያው ጥቁር ፕሬዚደንት ባራክ ኦባማ የቤተ መዘክሩ በሮች ይከፈታሉ የመዘክሩ በሮች ይከፈታሉ ብላለች ቆንጅት። ቅዳሜ ግሩም ነው። እዚህ አካባቢ ያሉ ኢትዮጵያውያን የሚመለከት ይሄ ትልቅ ታሪክ ነው። ታሪክም ትልቅ ቦታ የሚሰጠው ደግሞም ከሌላ ሀገር መጥቶ እዚህ ለሚኖርም እኛን መሰል ለጥቁር ዜጋ ሁሉ ትልቅ ክብር የሚሰማ ነው። ቆንጅት፣ እናመሰግናለን። እንከታተላለን። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ደግሞ ሌላ ሳምንታዊ ቅንብር ሴቶችና ቤተሰብ Thank ወንጀት ሴቶችና ቤተሰብ መልሶ አምጥቶሻል። ከአንደኛው ዝግጅትሽ ወደ ሌላው በፍጥነት ሊሻገር ነው። ዛሬ ታዲያ እጅሽ ከምን የሴቶችና ቤተሰብ የኢትዮጵያ የቤተሰብ መምሪያ ማህበር ከተመሰረተ ሃምሳኛ ዓመቱን በቅርቡ አክብሯል። ይህንን ክብረ በዓል አስመልክቶ መለስካቸው አመሃ የላከለንን ዘገባ የሰሙ አንዲት አድማጭ እረ የማህፀን በር ካንሰር፣ ሰርቪካል ካንሰርን የሚያስከትለውን ሂመን ፓፒሎማ ቫይረስን በተመለከተ የቤተሰብ መምሪያ ምን አይነት ስራ ይሰራል፣ እስኪ ጠይቂ ብለውኝ ነበረ። እርግጥ ይሄ ፕሮግራም ያንተ ፕሮግራም ነው ሐኪሞን ይጠይቁ። ነገር ግን መቼም ቅር አይልህም በሚል በፍጹም፣ የጤንነትና የሕክምና ጉዳይ የቤተሰብ ጉዳይ ነው፣ ደግሞ ደጋግሞ መነሳት ያለበት ነው እና ጥሩ ነው እና አድማጫ በጠየቁት መሰረት የቤተሰብ መምሪያ ዋና ስራ አስኪያጅ ወይዘሮ ገነት መንግስቱ ዘንድ ስልክ ደውዬ ነበረ። ወይዘሮ ገነት አጠቃላዩን ስራ በተመለከተ ዘርዝረው ያስረዳሉ። ለተቀረው የህክምና ሙያውና ቴክኒካዊ ዝርዝሩን ደግሞ ወደ ማህበሩ የህክምና ዲሬክተር መርተውኛል። በጣም አመሰግናለሁ ይቀጥላሉ። ወይዘሮ ገነት የኢትዮጵያ የተሰማምሪያ ማህበር እንግዲህ ከዛሬ አምስት አመት በፊት በሶስት በጎ ፈቃደኞች ነው ራ ያላቸው ኮሚቴ እንዲሆኑ በዛን እንግዲህ ወጣቶች የነበሩ የተቋቋመው አሁን ከአስራ ስምንት ሺህ በላይ የሚሆኑ በጎ ፈቃደኞች ያሉት ድርጅት ነው። ሲጀመር በቤተሰብ እቅድ ነው የጀመረው። ያኔ ኢትዮጵያ ውስጥ የአገልግሎት አልነበረም፣ የመጀመሪያው ነው። ከዛ በኋላ እንግዲህ የተለያዩ አገልግሎቶችን እያሰፋ መጥቷል። እነዚህንም አገልግሎቶች ከክሊኒክም ወጥቶ በተለያዩ በመንግስትም በሌሎችም አካላት በኩል ገጠር ላይ ገብቶ የህብረተሰብ አቀፍ ፕሮግራም በሚልም የገጠሩን ተወካዮች እያሰለጠነ እንዲያስተምሩም በእነሱ አቅም ያለውንም አገልግሎት እንዲሰጡ ሲያረግ ቆይቷል። በኋላ ላይም የወጣቶች ማዕከላትን በማቋቋም ለወጣቶች አገልግሎት የሚሰጡ ክሊኒኮችን አቋቁሟል። እንግዲህ ህንንም ሲጀምር በኢትዮጵያ ውስጥ ሲጀምር የመጀመሪያው ድርጅት መሆኑ ነው። መዝናኛም አሉት፣ ቤተ መጻሕፍት አሉት። በአሁን ጊዜ ደግሞ በኮምፒውተርም ተደራጅቶ የኢንተርኔትም የሌሎችም ተጠቃሚ እንዲሆኑ አድርጓል። ሰጠኝ ዘጠና አራት እንደ ኤሮፓን አቆጣጠር አለም አቀፍ የስነ ህዝብና ልማት ግብጽ ውስጥ የተካሄደው ስብሰባ በተለይ ቤተሰብ እቅድን ወደ ተዋልዶ ጤና መውለድ ሂደት ጋር የተያዙ ጉዳዮችን በሙሉ ያካተተ ስራ እንዲሰራ በተደረሰው ስምምነት መሰረት የኢትዮጵያ ቤተሰብ መምሪያ ማህበርም የእናቶችና የህጻናት ጤና አለ። ይህም በእርግዝና ጊዜ ክትትል በማማ የተወሰኑ ክሊኒኮቹ ማዋለድ አገልግሎት ይሰጣሉ። ከወሊድ በኋላ ያለው አገልግሎቶች አሉ ዘለቄታ የሚባለው የፐርማነንት ቤተሰብ እቅድ ድረስ አገልግሎት ይሰጣል። እዚያውን የሰርቪካል ካንሰሩንም በአስራ ዘጠኝ ዘጠና ጀምሮ እየሰጠን ያለው ሌላው ህጉ በሚፈቅደው የጽንስ ማቋረጥ አገልግሎት እንዲሁም ደግሞ ከመካንነት ጋራ የተያያዘ ህክምናን በማድረግ ልጅ መውለድ የሚችልበትን ሁኔታ ላይም፣ የአባላዘር በሽታዎች ላይ ህክምና ያለው የኤች አይቪ ኤድስንም ያርት የሚባለው መድኃኒት ህክምና ድረስ አገልግሎት ይሰጣል። ተጋላጭ ናቸው ለሚባሉት ሴተኛ አዳሪዎች አስር ክሊኒኮችን በተለያዩ የሀገሪቱ ከተሞች ላይ ከፍቶ አገልግሎት መስጠት ጀምሯል እነዚህ አስሩ ክሊኒኮች ለሴተኛ አዳሪዎች ብቻ ናቸው ማንም አያውቃቸውም ስም የላቸውም እነሱ ብቻ ናቸው የሚያውቋቸው መጥቶ ማንኛውንም አገልግሎት በነጻ ያገኛሉ በየወሩ ምርመራዎች አሉ መድኃኒትን ኤችአይቪ ፖዘቲቭ የሆኑትም መድኃኒት ህክምና ያገኛሉ። የተቀናጀ አገልግሎት እናገኙበት ሁኔታ ነው ያለውና ለአንድ ህክምና የመጣችን ናት ወይም ተገልጋይ ሌሎችንም አገልግሎቶችን ካውንስል በመደረግ አገልግሎት ይሰጣታል። ለምሳሌ እንደ አግባብነቱ ምክር አገልግሎት እየተሰጠ ህክምናውን ማግኘት የሚችሉበትን ሁኔታ ይሰራና በግል ክሊኒኮችም ይህን አገልግሎትን ለማስፋፋት ይሰራለን። ለዛሬ ወደ አሰብኩት ጥያቄ ከመሄዴ በፊት ለሴተኛ አዳሪዎች በተለይ እነሱ ብቻ የሚያውቋቸው ክሊኒኮች አገልግሎት ህክምና የሚያገኙባቸው ክሊኒኮች አሉ ብለዋልና ይሄን አገልግሎት የሚያገኙባቸውን ክሊኒኮች እንዴት ነው የሚያገኙት ራሳቸው ሴተኛ አዳሪዎቹ? የምናደርገው ምንድን ነው? መጀመሪያ ቦታዎቹ በጥናት የተለዩ ቦታዎች ናቸው። እነዚህ ላይ እንግዲህ በብዛት ሴተኛ አዳሪዎች ይገኙባቸዋል ያልናቸው ከተሞች ላይ ይሁን አዲስ አበባ ውስጥ ለምሳሌ መርካቶና ሳሪስ አካባቢ አለን። ሌሎችም እስከ ሎጊያም ጋምቤላ ድረስም አሉ እነዚህ ክሊኒኮች። እዛ ከተማ ውስጥ ሲቋቋም ክሊኒኩ ደግሞ እዛው ያሉበት አካባቢ ነው። የስራ ሰዓቱም ቢሆን እንደ ሌላው መደበኛ ክሊኒክ አይደለም። ለእነሱ በሚመች ሰዓት ነው። በተለያዩ ቡና ቤቶች ምን በሚሄድ እነሱን አፕሮች በማድረግ የተወሰኑትን ስልጠና ይሰጣቸውና አቻላቻ አስተማሪ በመሆን ሌሎቹን ጓደኞቻቸውን እያመጡ ወደዛ እየሳቡ እንዲያመጡ ይደረጋል። እርስ በርሳቸው የሚተዋወቁበት ነው። ሌላ ሰው ያቀውም ሌላ ሰው አይመጣም። ይሄ የሚደረግበት የተደረገበት ምክንያት ምንድን ነው? ያ እንግዲህ ምንድን ነው ለእነሱ በቃ እንደልባቸው ተመችቷቸው ሳይሳቀቁ አገልግሎቱን ማግኘት እንዲችሉ ነው። ለእነሱ አገልግሎቶችን በዛ ላይ እየጨመርን ስንሄድ ወደ ሌላ ጋር የሚሄዱት ሁሉ ወደዚህ አጠቃለው እየመጡ ነው ያሉትና እርስ በርሳቸው ስለሆነም ይመካከራሉ። ቡና እያፈሉ የሚወያያሉ ከዛ ውስጥ መውጣት የሚፈልጉ ካሉ ከሌሎች ድርጅቶች ጋር ስልጠናዎች እያገኙም ወደ ሌላ ስራ እንዲሄዱም የምናደርግበት ሁኔታ አለ። አሁን ለእያንዳንዱ ክሊኒክ አስር ሏቻ ላቸው አስተማሪዎችና እነሱ እየሄዱ ያመጧቸዋል ማለት ነው። ወይዘሮ ገነት እንግዲህ ቀደም ሲል አንዲት አድማጭ የጠየቁኝ ጥያቄ ያለ ብየዎት ነበረ። ይሄ ሰርቫይካል ካንሰር የሚባለው ወይም የማህፀን ጫፍ ካንሰር የሚያመጣው እክል በዓለም ዙሪያ በሚጎዳቸው ሴቶች ብዛት በሁለተኛ ደረጃ ላይ የሚገኝ ነው። በየአመቱ እንደውም አምስት መቶ ሺ አዲስ የዚህ ካንሰር ተጠቂዎች፣ ከእነዚህ ውስጥ ደግሞ ወደ ሁለት መቶ ሀምሳ ሺ ዎቹ ማለት እንግዲህ ግማሽ ያህሉ ህይወታቸው በዚሁ ምክንያት እንደሚያልፍ ነው የሚነገረው እና የእናንተ መስሪያ ቤት ይህንን የማህፀን ጫፍ ካንሰር መከላከያ እርምጃዎች ምንድን ነው የምትሰሩት? በዚህ ዙሪያ ከሀያ ስድስት አመት በፊት ፓፕ ስሚር በሚባለው ፈሳሽ ተወስዶ በላብራቶሪ ታይቶ በሚለየው አይነት ዘዴ ምርመራው ተጀምሯል። ከሁለት ሺ አስራ ሶስት ለኤሮፓያን አቆጣጠር ጀምረን አዲስ በመጣድ ዘዴ ደግሞ ክራይ ቴራፒ የሚባል ዘዴ አለ። በዛ እዛው ወዲያው ተመርምረው ሁኔታውን ወዲያው ማወቅ ይቻላል፣ ችግር ካለም ከሌለም አርሊ ስቴጅ ላይ ከሆነ ደግሞ እዛው ማከም የሚቻልበት ሁኔታ ነው ያለው። ከኛ ሌቭል ውጭ ከሆነ ትንሽ ሲሪየስ ደረጃ ከሆነ ወደ ሌሎች ሆስፒታሎች ሪፈር የምናደርግበት ሁኔታ ነው ያለው እና እንዲሁም በቅርቡ ህብረተሰቡ የበለጠ እንዲያውቀው በሚል ትልቅ ኮንፈረንስ ነበር በሀገራችን በዚህ ጉዳይ ላይ በተያያዘ በፕሮስቴት፣ በጡት እና በዚህ በማህፀን በር ጫፍ ካንሰር ላይ ትልቅ በአፍሪካን ፈርስት ሌዲስ ኦርጋናይዝ ድሚሆን ስብሰባ ነበር። ከዛ ጋርም በተያያዘ ለአንድ ወር ያህል በነጻ አገልግሎቶች ስንሰጥ ነበር ወደ ዘጠኝ ክሊኒኮች ላይና ከወይዘሮ ገነት መንግስቱ ጋር የተደረገው ቃለ መጠይቅ አላበቃም። በሚቀጥለው ሳምንትና ቀሪውን እናሰማለን። ለአሁኑ ወይዘሮ ገነትም በጣም አድርጌ ያመሰግናለሁ። ቆንጅት እናመሰግናለን። እኛም ከወይዘሮ ገነት ጋር የጀመርሽ ስ ፕሮግራም በሚቀጥለው ሳምንት እንጠብቃለን። አድማጮች አሁን ወደ መጨረሻው የምሽቱ ክንብርን ሻገር የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ በመንግስት የስልጣን አመራር ዘመናቸው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ፣ የፓርቲ አባልና ስራ አስፈጻሚ አባልም በመሆን እንዲሁም ከፍተኛ አመራር ውስጥም የነበሩ ናቸው ትለናለች ጽዮን ግርማ በተከታዩ ቅንብሯ። አሁን በፓርቲ ውስጥ የተደረገውን ሹምሽር አንድምታ አስመልክቶ አስተያየት እንዲሰጡ ተጠይቀዋል ነው ወደ ቅንብሩ ዶክተር ነጋሶ እ ጊዳዳ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ምንም እንኳን ስልጣኖትን ወይም የፓርቲ ውስጥ የነበሩትን አመራር ከለቀቁ ረዘም ያለ ጊዜ ምናልባትም ከአስራ አምስት ና ከአስራ ስድስት አመት በላይ ቢሆኖትም፣ ነገር ግን በኦሮሞ ህዝብ ዴሞክራሲያዊ ድርጅት ወይም ኦህዲድ ውስጥ የስራ አስፈጻሚ ኮሚቴ ጀምሮ ከፍተኛ አመራር ላይ የነበሩ እንደ መሆኖ ትላንትናና ዛሬ አዲስ ነገር ተሰምቷል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦሄዲድ ሰሞኑን ባካሄደው ማዕከላዊ ኮሚቴ ስብሰባ ላይ የድርጅቱን ሊቀመንበር አቶ ሙክታር ከድርንና ምክትል ሊቀመንበሯ አስቴር ማሞን አሰናብቶ በምትካቸው የጨፌ ኦሮሚያ አፈ ጉባኤ የሆኑትን አቶ ለማ መገርሳን የኦህዲድ ሊቀመንበር አድርጎ ሲመርጥ በፌዴራል መንግስት የትራንስፖርት ሚኒስቴር የሆኑት ዶክተር ወርቅነህ ገበየውን ደግሞ የኦህዲድ ምክትል ሊቀመንበር አድርጎ መርጧል። እንግዲህ ከመንግስቱና ከፓርቲው መግለጫ እንደሰማነው በስልጣን ላይ የነበሩት አቶ ሙክታርና ወይዘሮ አስቴርማሞ በፈቃደኝነት ከስልጣናቸው መልቀቃቸውን ሰምተናል። እርስዎ በዚህ ሹምሽር ላይ ምን አስተያየት አሎት? ይሄ ሹምሽር ምን ያሳያል? ቃልፎ ተሞክሮ አንደኛ ይሄ በፈቃዳቸው ጠይቀው ነው ስልጣን የለቀቁት የሚለው የነበረ አሰራር ነው። እውነቱን ን አይገልጽም። ይሄኛው ብዙ ጊዜ እውነቱ ወይ ውሳኔ ተወስዶባቸው የሚለቁት እንጂ በፈቃዳቸው ስልጣን ለቀቁ የሚለው አይዋጥልኝም ለእኔ እና እኔ እንደሚመስለኝ ይሄ ፕሬዚደንት እና ምክትል ፕሬዚደንት ወረዱ ማለት ትልቅ መልእክት ነው የሚሰጠኝ። ኔ ቀላል ነገር አይደለም። ምን አይነት መልእክት ነው የሚሰጡት? ለእኔ የሚሰጠው መልእክት በኦፒዲ ውስጥ ዘንድሮ ከአስር ወራት በላይ የተካሄደውን እንቅስቃሴ የህዝቡን ጥያቄዎች የሚሰማ አካል ህዝቡ እምነት እንዳጣበት ተረድቶ ልውጥ መምታት አለበት ብሎ፣ ውሳኔ እንዲሰጥ የመጣ እንቅስቃሴ ይመስለኛል። ከውስጥ ከኦፒዶ ውስጥ ይሄ ነው ዋናው ጥያቄ። ይሄ ይሰራል ወይ? አሁን እየተደረገው ለውጥ ውጤት ያመጣል ወይ? ብን ጥያቄ በሚፈለገው መንገድ ያስመልሳል ወይ? እርምጃው በሁለት ሰዎች ብቻ ሳይሆን እስከ ታች ድረስ ቀበሌ ድረስ እርምጃዎች ይወሰዳሉ ወይ? ድክመት ያለባቸው ሰዎች እና ጥፋት ያደረጉ ሰዎች ላይ እርምጃዎች ይወሰዳሉ ወይ? የወደድ ድክመት ወደ ጥንካሬ እንዲመለስ ይደረጋል ወይ? የሕዝቡ ጥያቄዎች መልስ ያገኛሉ ወይ? የሕዝቡ ጥያቄዎች መልስ ካላገኙ እንግዲህ ዝም ለውጥ አልመጣም ማለት ነው። እና ስለዚህ ኦህዴድ ብዙ ሚስቴኮችን ሰርቷል፣ ዘንድሮ ኢህአዴግንም ጨምሮ ማለት ነው። እንደገና ህገ መንግስቱም የተጣሰበት ሁኔታ ነው ያለው። ዶክተር ነጋሶ ለአቋርጦትና እዚህ ጋር አሁን ያነሱት ኦህዲድ ዘንድሮ ስህተቶችን ሰርቷል ብለው ነው። ምንድን ነው ተሰርቷል ያሉት ስህተት? ይሄ ስህተትስ ዘንድሮ ነው የተሰራው? ሲሉ ከዚህ ቀደም ፓርቲው በአግባቡ ስራውን እየሰራ ነበር እያሉ ነው አይ፣ አክቹዋሊ ለማለት የፈለግኩት ዘንድሮ እንደ ኦህዴድ ብቻ ሳይሆን ኢህአዴግ በጋራ ነው ስህተቶች ተሰርተዋል። በተለይ ኦህዴድ በሚመለከት በኋላ ላይ ራሱን አስተካክሎ አዲስ አበባ ማስተር ፕላን ይቁም ብለናል አለ እንጂ ሀያ አንድ አመት ከቆየ በኋላ እስካሁንም ድረስ ይወጣል የተባለው ህግ አልወጣም። አንደኛ እሱ አንቀጽ አርባ ዘጠኝ የህገ መንግስቱ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት እስካሁን ድረስ ህጉ አልወጣም። አንዱ ትልቁ ሲሰት ኦህዴድ ከዚህ በፊትም እስካሁን ድረስም ታግሎ ይህንን አንቀጽ ህግ ያለ እንዲወጣ ያለ ማድረጉ ህገ መንግስቱን የማስከበር ችሎታ ነበረው ወይስ አልነበረው? ሁለተኛ፣ ዘንድሮ የፌዴራል ሰራዊትና ፖሊስ በፌዴራል ታዞ ገብቷል። ኦሮሚያ ውስጥ እና ይሄም በህገ መንግስቱ መሰረት አይደለም። ህገ መንግስቱ የሚለው ክልሉ ሰላምና መረጋጋትን ለመጠበቅ አልችልም ብሎ ካለ ለፌዴራል ፓርላማ ማመልከቻ አቅርቦ እሱ ከወሰነ በኋላ ነው የፌዴራል መንግስት ሰራዊቱን የሚልከው። ይሄም አንድ ስህተት ነው። በዚህም ላይ እንግዲህ ሆዴት ይህን እንዲሆን አላደረገም አንዱ ስህተት ነው። ሌላው ደግሞ ስህተት ብዙ ሰብአዊ መብቶች ጥሰት ተካሂዷል። ሰዎች ተገለዋል፣ እና በጣም በሚያሳዝን ሁኔታ የተከሰቱ የሰብአዊ መብት ጥሰቶች ነበሩ። ይህም ኦህዴድም ያለበት እንግዲህ ኦህዴድ እንዴት ይደረጋል ብሎ አልተከራከረም። እና ከዚህ አኳያ ከራሱ ኢህአዴግ እና ስህተት ሰርተናል ችግር አለብን ብሎ ብሎ ካመነውና እናስተካክላለን ካለው በተጨማሪ እነዚህ እዚህ አይነት ስህተቶች አሉ እና ስለዚህ ከነዚህ ስህተቶችና እና እሱም ባመናቸው ነው የመልካም አስተዳደር የሙስና እንደዚህ እንደዚህ በመሳሰሉት ጉዳዮች ህዝቡ አመኔታውን አጥቷል በኦህዴድ ላይ ዶክተር ነጋሶ እዚህ ጋር ያው እርሶም እንዳሉት ከተለያዩ ሚዲያዎችም እንደሰማ ነው አገር ውስጥ ከሚታተሙ እንደዚሁም ደግሞ ከመንግስት ቴሌቪዥን ጣቢያዎችም እንደዚሁ ሬዲዮች እንደሰማ ነው ኦህዲድ ተደጋጋሚ ግምገማ ማካሄዱንና ጥልቅ እንደውም ተሀድሶ እንደሚያደርግ እነዚህንም ነገሮች እንደሚያሻሽል ገልጾ ከዚህ አንጻር ነው የድርጅቱን ሊቀመንበርና ምክትል ሊቀመንበር ከኃላፊነት ማንሳቱና እንደዚሁም ሌሎችን መሾማቸውን ያሳወቀው። ስለዚህ አሁን እርስዎ ያሉት ችግሮች እነዚህ ሰዎች በመሾማቸው አዲስ ሰው በመምጣቱ ለውጥ ሊያመጣ አይችልም ወይ ግፊት ስላለ ነው ግፊት መኖር አለበት መቼም እርምጃን ለመውሰድ እነዚህ ግፊቶች ከሁለት አቅጣጫ ሊመጡ ይችላሉ በአንዱ በኩል ኢህአዴግ ራሱ ሌሎች ድርጅቶችም ያሉበት አመራሩ ግፊት አድርጎ ግምገማ አድርጉና እነዚህ ሰዎች አውርዱ ብሎ ነው ወይስ በሌላ መንገድ ግፊቱ ከሰፊው የኢሆዴድ አባላት ነው የመጣው እና እነዚህም ብቻ ሳይሆን ሌሎችንም በሌሎችም ላይ እርምጃ ውሰዱ፣ ማስተካከያ አምጡ ብሎ ግፊት መጥቶ ይሆናል። ግፊቱ ከዛ በኩል መጥቶ ሰዎች እንዲለወጡ ከተደረገ ይሄ ጉልቻ ቢቀያየር ወጥ አያጣፍጥም የሚባለው ነገር አለ። ከህዝቡ ከህዝቡ እና ከሰፊው የሆዴድ አባላት የመጣ እርምጃ ከሆነ ለውጥ ይመጣል ብዬ ነው የምገምው። ይሄ እንግዲህ በሁለት ሰዎች ብቻ ሳይሆን ከላይ እስከ ቀበሌ ድረስ የሚስተካከል ተካከል ነገር ሰዎችን በለወጥ ብቻ ሳይሆን እርምጃም ወስዶ ተጠያቂነት እርምጃም ወስዶ ስህተት የሰሩት ሰዎች ማስተካከያ እርምጃዎች ካልተወሰደ በስተቀር ይህም ለውጥ ላመጣ ይችላል፣ ግን የህዝቡ ክፊት እንቀጥላል። ማለት በጣም አመሰግናለሁ። ዶክተር ነጋሶ ጊዳዳ ለሰጡን ቃለ ምልልስ። እሺ እኔ አመሰግናለሁ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዚምባብዌ የምግብ እርዳታው ለሕዝብ የሚከፋፈለው ከፖለቲካ ጋር ተያይዞ መሆኑን የሀገሪቱ የሰብአዊ መብቶች ኮሚሽን የደረሰበት ምርመራ አጋልጧል። ይህም የዩናይትድ ስቴትስን መንግሥትና ሸሪኮቻችንን አስደስቷል ስል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ለዚምባብዌ ከፍተኛውን የሰብአዊ እርዳታ መዋጮ የሚለግሰው ዩኤስኤአይዲ ማለት የዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት ዩናይትድ ስቴትስ ለዚምባብዌ የምትሰጠው የምግብ እርዳታ በትክክል ለሚያስፈልጋቸው ወገኖች መድረሱን ማረጋገጥ የሚችልበት ሁነኛ ዘዴ ያለው። በዚምባብዌ የሰብአዊ መብቶች ኮሚሽን የቀረበው ሪፖርት ምንም እንኳ ከዩኤስኤአይዲ በሚሰጠው ሰብአዊ እርዳታ ላይ ቅሬታ ባያቀርብም ለሕዝቡ የምንለግሰው የእህል እርዳታ ከማንኛውም ፖለቲካ ተጽዕኖ የጸዳ መሆኑን ለማረጋገጥ ጥረታችንን በእጥፍ እናሳድጋለን ይልና የቪዮርሳን አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ መንግሥት በዚምባብዌ ኤልኒኞ ባስከተለው ድርቅ ለተጎዱ ዜጎች አስቸኳይ የምግብ ዋስትና ለማድረስና ወደፊትም ለሚከሰት ድርቅ አስተማማኝ ምላሽ መስጠት የሚያስችል አሰራር ለመገንባት ሲባል ካለፈው ሰኔ ወዲህ ብቻ 117 ሚሊዮን ዶላር አዋጥቷል። አብላጫው የዩ ኤስ ኤ አይ ዲ የምግብ እርዳታ የሚተላለፈውም በዓለም የምግብ ፕሮግራም wfp ሲሆን ድርጅቱ በየትኛውም በሪፖርቱ በተጠቀሱ አውራጃዎች ውስጥ አይንቀሳቀስም። የቪኦኤ እርሳ አንቀጽ በመቀጠልም ዩ ኤስ ኤ አይ ዲ ወርልድ ቪዥን ተግባራዊ ባደረገው መሠረት የምግቡን እርዳታ ቢኬታ አካባቢ ሰጥቷል ብሏል። ኤንሹር በተባለው የምግብ ዋስትና እንቅስቃሴ መሠረትም ስርጭቱንና ክፍፍሉን አስመልክቶ የሚቀርቡለትን ሪፖርቶች ለመመርመርና ስርቆትና ሙስና መካሄዱን ማጣራት ይቻላል። በዚሁ መሠረት ሠራተኞቹ በተሰማሩባቸው አካባቢዎች ምንም አይነት የእርዳታ እህል ወደ ሌላ አቅጣጫ ስለ መዞሩና አላስፈላጊ ተጽዕኖ ስለመድረሱ የደረሰው ሪፖርት የለም። የዩናይትድ ስቴትስ መንግስት የምግብ እርዳታውን ደህንነት ለማስጠበቅ ብዙ ዘዴዎችን ይጠቀማል። የምንለግሳቸው የምግብ ዓይነቶች በከረጢቶቻቸው ላይ የዩናይትድ ስቴትስ ሰንደቅ ዓላማና የዩኤስኤአይዲ አርማ ስለሚደረጉባቸው በቀላሉ መለየት ያስችላል። ዩኤስኤአይዲ የምግብ እርዳታውን በሙሉ በዓለም የምግብ ፕሮግራምና ሌሎች መንግስታዊ ባልሆኑ ድርጅቶች በኩል ነው በቀጥታ ለተጠቃሚዎቹ እንዲደርሱ የሚያደርገው። ሌላ ጣልቃ የሚገባ ወገን የለም። በዚህ ሂደት ተጠቃሚዎች በግልጽ እንዲታወቁ ይደረጋል። የእርዳታው ምግብ አለ ችግር በቀላሉ መከፋፈሉ ይረጋገጣል ካለ በኋላ እርሳን ጽሑፋቸውን ሲያጠቃልል፣ ከሁሉ በላቀ ግን እነዚህ እርምጃዎች የማኅበረሰቡ አባላት ቅሬታ ካላቸው በቀጥታና በሚስጥር ሪፖርት ማድረግ ያስችላቸዋል። በሁሉም የምግብ ማከፋፈያ ጣቢያዎች የአስተያየት መስጫና እርዳታ መጠየቂያ ሰንዱቆች እንዲሁም የቴሌፎን መስመሮች ተዘጋጅተዋል። እንደ ዩኤስኤአይዲ ዩናይትድ ስቴትስ በምትለግሰው የምግብ እርዳታ ላይ የሚካሄድ የፖለቲካ ተጽዕኖ ካለ በሚደርሰን ሪፖርት ላይ ማጣራት የማድረግ ኃላፊነታችንን እንወጣለን። የምግብ እርዳታው በትክክል ለተጠቃሚው ወገን መድረሱን እናረጋግጣለን ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናገድናችሁ አሉላ ከበደና ቆንጂት ታየነን። ነገ ከምሽቱ በሶስት ሰዓት ከልዩ ልዩ ዝግጅቶቻችን ጋር እንመለሳለን። ለአሁኑ የትግርኛ ስርጭት ይቀጥላል። ሰላም፣ ደህና ያደሩ። ቮይስ አሜሪካ